በኢትዮጵያ የጦርነትና የግጭት አዙሪት እንዲያበቃ ጠቅላይ ሚኒስትር አብይ አህመድ ዛሬ ጥሪ አቅርበዋል። በትጥቅ ትግል ላይ ያሉ አማጽያን ኃይሎች በማንኛውም ጊዜ ወደ ንግግር ለመምጣት ከፈለጉ መንግስታቸው ዝግጁ መሆኑን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ያሉ ግጭቶችን የተመለከቱትን ጨምሮ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከሶማሊያ ጋር የተፈጠረውን አለመግባባት በውይይት ለመፍታት ዝግጁ ስለመሆናቸውም በድጋሚ አስታውቀዋል። ኬኔዲያ አባተ ዘገባውን ያሰማናል። የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 27 ቀን 2016 ዓ ም በነበረው 36ኛ መደበኛ ስብሰባ ላይ የ2016 በጀት ዓመት የሥራ አፈጻጸምንና ወቅታዊ ጉዳዮችን በተመለከተ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ጥያቄዎች ተነስተው ምላሽና ማብራሪያ ተሰጥቶባቸዋል። በእንደራሴዎቹ ከቀረቡት ጥያቄዎች መካከል በአማራና በኦሮሚያ ክልል የቀጠሉ ግጭቶችን በሰላም ለመፍታት የተደረጉ ጥረቶችን የሚመለከት ይገኝበታል። የምክር ቤቱ አባል ወይዘሮ አልማዝ አሰሌ የሀገራዊ ምክክር ሂደቱ እየተፈጸመ ባለበት ወቅት ነፍጥ አንግቦ እየተንቀሳቀሱ ያሉ አካላት ወደ ሰላማዊ መንገድ እንዲመጡና በሂደቱ እንዲሳተፉ እየተደረጉ ባሉ ጥረቶች ላይ ተጨማሪ ማብራሪያ ቢሰጥ ለጥያቄው መልስ ሲሰጡ በኢትዮጵያ አሁን የሚካሄዱት ጦርነቶች ከአባቶቻችን የወረስናቸው ናቸው ያሉት ጠቅላይ ሚኒስትር አብይ አህመድ አገሪቱን ለረዥም ዘመናት ካለፈችበት የግጭትና የጦርነት አዙሪት ለማውጣት መንግስታቸው ለሰላም ዝግጁ መሆኑን ገልጸው በትጥቅ ትግል ላይ ያሉ ኃይሎች ወደ ንግግር ጠረጴዛ እንዲመጡ ጥሪ አቅርበዋል። ለተከበረው ምክር ቤት ማረጋገጥ የምንፈልገው ዛሬ ሰላም እንዲሆኑ እኛ የምንፈልገው ለሰላም የሚከፈል ማንኛውም ዋጋ ለመክፈል ዝግጁዎች ነው። እሺ በሆነ ጊዜ በሆነ ምክንያት ወንድሞቻችን እንደዛ አስበው እናስብ። ሰው ሲበሳጭ ሲናደድ፣ ሎጂካል መሆን ያቅተዋል። ልክ የፈላ ውሃ ፊታችንን ሊያሳየን እንደማይችለው በውሃ ውስጥ ፊታችን ለማየት ውሃ እንኳን መስከን ስላለበት፣ አሁን ደግሞ ሰክ ነው ተረጋግተው፣ ይሄ ጉዞ ሰው ይበላል፣ አያዋጣም፣ እንምከር፣ እንነጋገር ቢሉ በጣም ጠቃሚ ይመስለኛል። ለዚህ የኢትዮጵያ መንግስት ሁሌ እንደሚለው አሁንም በጣም ዝግጁ ነው። መንግስት ሸኔ እያለ ከሚጠራው በኦሮሚያ ክልል ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋራ በሁለት ዙሮች በታንዛኒያ ዛንዚባር እና ዳሬ ሰላም ከተሞች የሰላም ንግግር ያደረገ ቢሆንም ያለ ውጤት መጠናቀቁ ይታወቃል። እነዚህ ንግግሮች ውጤታማ ላለመሆናቸው አንዳቸው ሌላቸውን ተጠያቂ ማድረጋቸውም ይታወቃል። በአማራ ክልል ያለውን ግጭትም በሰላም ለመፍታት መንግስት ተደጋጋሚ ጥሪ ማቅረቡን ቢገልጽም የፋኖ ታጣቂዎች በበኩላቸው መንግስት ለድርድር የሚያበቃ ተግባራዊ እርምጃ እንዳልወሰደ በመግለጽ ጥሪው የይስሙላ እንደሆነ ከዚህ ቀደም አስታውቀው ነበር። ምንም እንኳን አማጽያን መንግስት ጥያቄያቸውን ባለመመለሱ የህልውና ትግል በማካሄድ ላይ እንደሆኑ በተለያዩ አጋጣሚዎች ቢገልጹም ጠቅላይ ሚኒስትር አብይ አህመድ በዛሬው የምክር ቤቱ ማብራሪያቸው የኦሮሞ ሸኔ እና የአማራ ሸኔ ሲሉ የገለጿቸው ኃይሎች የሚከተሉት መንገድ ሀገር አፍራሽ ነው ሲሉ ከሰዋል። ዶክተር አብይ በኢትዮጵያ መፈንቅለ መንግስት ለማድረግ እየሞከሩ ያሉ አካላትም አሉ ብለዋል። በቅርቡ አንዳንድ ቦታ ላይ መፈንቅለ መንግስት እናካሄዳለን ብሎ አንዳንድ አባቶቻችን ውይይት ያደርጋሉ። መፈንቅለ መንግስት ኢትዮጵያ ውስጥ አይሳካም። እኛ ወታደሮች ነን፣ መፈንቅለ መንግስት እንዳይሳካ አድርገነው ተቋማት የሰራነው ጠቅላይ ሚኒስትሩ በመፈንቅለ መንግስት ጥረት የከሰሷቸውን አካላት አንዳንድ አባቶቻችን ከማለት በቀር ማንነታቸውን በግልጽ አልጠቀሱም። ከአማራ ብሔራዊ ንቅናቄ አብን ፓርቲ የተመረጡት የምክር ቤት አባል አቶ አበባው ደሳለው ባነሱት ጥያቄ ደግሞ ከሀገራዊ ምክክርና ከሽግግር ፍትህ ሂደቶች በፊት መተማመን መገንባት እንደሚቀድም ጠቅሰው መንግስት ግን በህዝብ ዘንድ አመኔታ አልፈጠረም ሲሉ ተችተዋል። ለዚህም ተፈጽመዋል ያሏቸውን የሰብአዊ መብቶች ጥሰቶችና የጅምላ ግድያዎች በ ማሳያነት አንስተው፣ ጠቅላይ ሚኒስትሩ ምላሽ ሰጥተዋል። መንግስት በህዝቡ ዘንድ እምነት አልገነባም ብለን እናስባለን። ይህም የሚገናኘው ከሰብአዊ መብት ጥሰት ጋር የተገናኘ ነው። ባለፉት አስር ወራት የአስቸኳይ ጊዜ አዋጅን ሰበብ በማድረግ የመንግስት ኃይሎች ከፍተኛ የሰብአዊ መብት ጥሰት ፈጽመዋል። ከእነዚህ ውስጥም አንደኛው ጅምላ ግድያ ነው። በሰላማዊ ዜጎች ላይ፣ ባልታጠቁ ዜጎች ላይ ጅምላ ግድያ ተፈጽሟል። በርካታ የአማራ ክልል ከተሞች በጅምላ ግድያ ምናምን የሚባለው በጅምላ የኢትዮጵያ ፌዴራል መንግስት እና ወታደር አይገልም። በጅምላ ለማሸነፍ ይነሳና ሲሞት ነው በጅምላ ሞትኩ የሚለው እንጂ አይገልም። ኤኒ ስህተት ደግሞ በተፈጸመበት ኃላፊነት ወስደን እናርማለን። እንዴት አርገን ህዝባችን እንገላለን? ከህዝባችን ማንስ ይገላል? ማን ነው እራሱን የሚገላው? የኢትዮጵያ መከላከያ ሰራዊት ማለት እኮ ሁሉም ነው። ነገር ግን ለተፈጠሩ ስህተቶች በየቦታው ለሚያጋጥሙ ስህተቶች በጣም በጣም የተሻለ ኤቲካል ሰራዊት ያለን ቢሆንም ግለሰብም ቢሆን ችግሩ ተፈጠረ መጠየቅ አለ። የምክር ቤት አባላትን ጨምሮ በተለይ በአማራ ተወላጆች ላይ በገዢው ፓርቲና በመንግስት ኃይሎች እየተፈጸመ ነው ያሉትን የጅምላ እስርና ግድያ፣ ዘረፋና እገታ በተመለከተም አቶ አበባው ጥያቄ አንስተዋል። ሌላው የሰብአዊ መብት ችግር በፖለቲካ አመለካከት ልዩነት ምክንያት በርካታ ፖለቲከኞች የምክር ቤት አባላትን ጨምሮ ታስረዋል። ጋዜጠኞች፣ አንቂዎች፣ በአጠቃላይ ዜጎች በማንነታቸው ምክንያት በተለይ በአማራ ክልል ደግሞ አማራዎች በጅምላ ለወራት በስር እየማቀቁ ይገኛሉ። የታሰሩ ግለሰቦች በሚመለከት በሁለት መንገድ ማየት ጥሩ ነው። ለምሳሌ ከዚህ ፓርላማ የታሰሩት ወንድማችን፣ ሁሉም ተቃዋሚ የሚታሰር ከሆነ ጥያቄ ለምን አልታሰሩም? ጥያቄ እኮ ተቀምጦ እየጠየቁኝ ነው። እዚህ እርሱን የሚያስቀምጥ እሳቸውን የሚያሳስብ ነገር ካለ ዲፍረንስ አለ ማለት ነው። ዲፍረንሱም ግን እኔ ዳኛ አይደለሁ። ወንጀለኛ ናቸው፣ ጥፋተኛ ናቸው ልል አልችልም። የፍትህ ስርዓቱ አይቶ መርምሮ ፈትሾ ፍርድ ይስጥ። በሌላም በኩል ከሰብአዊ መብቶች አያያዝ ጋር በተገናኘ የሰብአዊ መብቶች ተቋማት የራሳቸውን ድክመት አያዩም ሲሉ የወቀሱት ጠቅላይ ሚኒስትር አብይ ቃሉ አስደሳች ቢሆንም ለፖለቲካ እየዋለ ነው ብለዋል። የሰብአዊ መብት የሚባል ተቋምን አዋጅ እና አሰራርን መፈተሽ እንደሚያስፈልግም አመልክተዋል። በኢትዮጵያ የሚንቀሳቀሱ በርካታ የሰብአዊ መብቶች ተቋማት መንግስት የተለያዩ ጫናዎችን እያደረገባቸው እንደሆነ ሰሞኑን በጋራ ባወጡት መግለጫ ማመልከታቸው ይታወሳል። ይህ በእንዲህ እንዳለ የፕሪቶሪያው የሰላም ስምምነት ያለበትን ደረጃ በተመለከተ ለተነሳላቸው ጥያቄም ጠቅላይ ሚኒስትሩ በሰጡት ምላሽ ስምምነቱ ወደ ኋላ እንዳይመለስ በከፍተኛ ትዕግስት እየሰራን ነው ብለዋል። ተፈናቃዮችን ስለመመለስ ሂደትም አብራርተዋል። በራያና በጸለምት የተፈናቀሉ ሰዎች የመመለሱ ስራ ጥሩ ጅማሮች አሉ። በራያ የነበረው አመላለስ ችግር አለበት ካስቀመጥ ነው አቅጣጫ ካስቀመጥነው መንገድ ወጣ ያለ ነው። እኛ ግን ወጣ ስላለ እንዋጋ ላለን ቅድም እንዳልኩት ጠርተን ተወያይተን ተመካክረን መታረም ያለበት እንዲታረም አድርገን ነገር ግን የተመለሰው ሕዝብ ደግሞ እናንተ ሳጠፋችሁ ተመልሶ ከሚወጣ ባስቀመጥነው አቅጣጫ የሚቆይበት መንገድ ይፈጠርልን ለማስተካከል ሙከራ እያደረገን ይያደረገን ነው በፀለቅ ደግሞ ከራያ ተመረ የተሻለ ጅማሮዎች አሉ። ኢትዮጵያና ራስ ገዟ ሶማሊላንድ የተፈራረሙትን የመግባቢያ ስምምነት ተከትሎ ከሶማሊያ ጋር የተፈጠረውን አለመግባባት በተመለከተ በሰጡት ማብራሪያ ደግሞ ሶማሊያን በከሳሽነት የወቀሱት ጠቅላይ ሚኒስትሩ የኢትዮጵያ ፍላጎት የባህር መዳረሻ ማግኘት ብቻ ነው ሲሉ ችግሩን በንግግር ለመፍታት ኢትዮጵያ ዝግጁ እንደሆነች በአጽንኦት ተናግረዋል። በሶማሊያ አንድነት በሶማሊያ አንድነት የኢትዮጵያ መንግስት ጥያቄ የለውም። በእኛ እና በሶማሊላንድ የነበረው ሞዩ ፍረድም ለሁሉም ጎረቤቶቻችን አይጠሩም ጥያቄ ሁሉም ለምነን ጠይቀን ምላሽ ስናጣ የመለሰልን አካል ጋር ተፈራረን እንጂ በሶማሊያ አንድነት ጥያቄ ፍጥረን አይደለም። የሶማሊያ መንግስት በአንድ ሰዓት ፍላይት እና በአንድ ሰዓት ውይይት ይሄን ነገር ኮንሰርን ካለው መልክ ማስያዝ ይችላል። በጣም ቀላል ነገር ነው። ቢኮዝ ከሶማሊያ መንግስት ጋር ምንም ጸብ የለንም። የሶማሊያ መንግስት የመረጠው ግን እኛን ከማናገር በየሰፈሩ እየዞረ እኛን ለመክሰስ መርቷል። ያለኝ ምክር ብር አታባክን ነው። ለእኛን እኛን ለመክሰስ አገር ለአገር መሄድ አያስፈልግም። አዲስ አበባ መምጣት ይቻላል። ለመነጋገር ዝግጁ ነው። ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ መንግስታቱ ድርጅት የጸጥታው ምክር ቤት መውሰዷ ይታወቃል። የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በዚህ ሳምንት ሰኞ በቱርክ ሪፓብሊክ አመቻችነት በአንካራ ተገኝተው የተናጠል ውይይት ማድረጋቸውንና አለመግባባቱንም በሰላም ለመፍታት ፍላጎታቸውን መግለጻቸውን አስታውቀው ነበር። ኢትዮጵያ በሱዳን ያለው የእርስ በርስ ውጊያ እልባት እንዲያገኝ ከፍተኛ ጥረት እንደምታደርግም ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው አስታውቀዋል። ጠቅላይ ሚኒስትሩ የቀጣዩን ዓመት በጀት ጨምሮ በሌሎችም በርካታ ወቅታዊ ጉዳዮች ላይ የሰጡትን ማብራሪያ ተከትሎ የ2017 ዓ.ም በጀት በምክር ቤቱ በሙሉ ድምፅ ጸድቋል። ለአሜሪካ ድምፅ፣ ኬኔዲ አባተ፣ አዲስ አበባ።